ሰላም። ለናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቢሃይንድ ሰንራይዝ ከንጋት ጀርባ መጽሐፍ የልጅነት ሕልሟን ለማሳካት ወደ ስደት የወጣች ታዳጊዋን ወጣት ሳራን የሕይወት መንገድ ይከተላል። የሳራ መንገድ በፈተና የተሞላ ነው። ፈተናዋ ከገጽ ገጽ የሚከተለውን አንባቢ ሳይቀር ለሐዘንና ለቁጭት መልሶ መላልሶ የሚዳርግ ነው። ደጋግማ ማንሰራራቷ በበኩሉ የሰው ልጆችን ብርቱ መንፈስ የሚያስታውስም ነው። መጽሐፉ ከዛሬ እንግዳችን ኤልሳቤጥ አደመ እውነተኛ ሕይወት ታሪክ የተቀዳ ነው። ሳራ ታዳጊ ወጣት ነች። ተመሳሳይ ህልም አለን እኔና ሳራ። እንደምታየው እኔም እንግዲህ ያለሁት የፊልም ኢንዱስትሪ ውስጥ ነው የምሰራው። ሳራ እውነተኛ ታሪክ የተመሰረተ በራሴ ታሪክ ተመርኩዞ፣ ያው ሙሉ በሙሉ የራሴ ታሪክ ባይሆንም በራሴ ታሪክ ተመርኩዞ የተሰራ መጽሐፍ ነው። ኤልሳቤጥ ደራሲ ብቻ አይደለችም፣ ተዋናይትም ናት። የተዋናያን መረጣ ባለሙያ፣ አስተባባሪና ተዛማጅ ሙያዎች ከስሟ ጋር ተያይዘው ይመጣሉ። በዛሬ ምሽት አጭር ቆይታችን በተያያዥ ጉዳዮች ላይ ሀሳቦቿን እንሰማለን። ጥዑም ሙዚቃዎችንም እናዳምጣለን። ዓለም አቀፋዊ ኪናዊ ወሬዎችም አልተረሱም። ከአቀናባሪያችን ኤልያስ አስማረ ጋር አብራችሁን ስለምታመሹ በቅድሚያ መስግነናል። ጥያቄዎችን መምዘዝ እንጀምርም መጽሐፉ አንባቢያንን በብዙ የስሜት ውጣ ውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ለአንቺ ለጻፊዋ ደግሞ የበለጠ የሚከብዱ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ ረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ህይወት ቤታደግልኝ በሚል ሀሳብ ነው የጻፍሹ? በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳኸው። መጽሐፉን ለመጻፍ ምክንያት ያስፈልገኛል ብዬ አላስብም በዚህ መንገድ ካለፉ በዚህ ውጣ ውረድ ከተጓዙ ወጣቶች አንዳኔ ነኝ ግን ይሄን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞትኩ ሰርዶ አይብቀል ሊሆንብኝ ሆነ በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም ብዙ ወንድሞቻችን እህቶቻችን ልጆቻችን ባሎቻችን ዘመዶቻችን ይሆናሉ አሁን ድረስ ይሄ ጉዞ ሊያቆም አልቻለም ሊታገድ አልቻለም አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ። የአንድ ሳራን ህይወት ብቻ አይደለም እዚህ ጋ ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ፣ በእሷ ስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችን አሉ። ሊቢያን ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ግን ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት አንድ ቤት ውስጥ ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉበት እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለኔ እረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይ ምን ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረቶኝ አሁን ያለውበት ደረጃ ላይ ባልደርስ፣ አሁን እነሱ ያሉበት ቦታ ላይ ነበር ነው የምገኘው። ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ፣ አንዷ ነበርኩ እግዚአብሔር ለዚህ ስላበቃኝ ለምስክርነት ፈጣሪ ስላስቀመጠኝ ና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ እግዚአብሔር ይመስገን ብዬ አረፍ መቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆሞ ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው? ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው ራሳችን ልናተርፍ የምንችለው የሚለውን ከሀገር ቤት ለወጡት ላልወጡት፣ ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ እራሳቸውን መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው። ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ህልሟን አላቆመችም። ሶስት አህጉራትን የሚያቆራርጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤጥ የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክተ ይሆን? የሆኗ ኤልሳ ወይም ሳራ ብዬ ብጠራው ማለት ነው በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ። እና እዛ ትምህርት ቤት ሄዶ መማር፣ ራስን ማስተካከል፣ ራስን ማሳደግ ይቻል ነበረ። ግን ይሄንን ነገር ከማገናዘብ ጉድለት ነው። ይህን ነገር አስቀድማ ማገናዘብ አሁን ቅድም እንደጠቀስኩት ነገሮቹን አስቀድመን ሁለቴ ቆሞ እንዲያስቡ ብዬ ተናግራ ያለው ሁለቴ ይህንን ነገር በአሁኑ ሰዓት ዞር ብዬ ሳየው ብዙ አማራጮች ነበሩ። በጣም ብዙ ነገሮች ማድረግ ይቻል ነበረ። ቤተሰብ ጋር ተማክረህ ብዙ ነገር መቀርስ ትችላለህ። ሳራ አሁን ለቤተሰቦቿ ብትነግራቸውና አይ ውሳኔዋን ብታሳውቃቸው ኖሮ ቤተሰቦቿ ጋር ብትመካከር ኖሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ውጥመድም አትሆንም ነበር። እንደዛ ውጣ ውረድ አትጋፈጥም ነበረ። መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰብም ወይ? ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፌን የፈጠት በአማርኛ ስለሆን በሌላ በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ። ግን አሁን በአማርኛ ትርጉሙን ሰርች ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል አሮኦት እየተሰራ ነው። ኢትዮጵያ ውስጥ እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ ኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቀርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስበዋል። ከመጽሐፉ ወጣ እንበል ተዋናይ ትንሽ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዝ ዘርፎች ላይ እየተንቀሳቀሽ ትገኛለች። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር ምን ልምድ አገኘሽበት እስካሁን ድረስ? ጥያቄ በጣም ተዋናት ለመሆን ፈተና አለው። አልጋ በአልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለ መስዋዕቶች አሉ። ውጣ ውረድ ያስፈልገዋል፣ ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ። ዛሬ ገና ጅማሬ ላይ ነኝ፣ ገና ገና መጀመሪያ ነው። ግን ምንም ነገር ማድረግ ይቻላል፣ ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይም ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ ምትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ ሀገር ዜጋ ነህ። እሱ እሱ ሁሉ ይመጣብሃል። የሉም ለማለት አይደለም እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው፣ ኒውዮርክ ፊልም አካዳሚ ስኩል ነው ትምህርት ቤት ሄጄ የተማርኩት በተዋናይነት ነው ዲግሬንም የመጀመሪያ ዲግሬን ያስኩት እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል። ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቆርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ ወይም ማታ እየሰራ ቀን እየተማርክ፣ ብዙ አዲሽን አርገህ ብዙ ነው ነው የምታገኘው፣ አይሆንም ተብለህ ነው የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል በዚህ ምድር ላይ ማድረግ ማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለው አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ በሆሊውድ ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር። ይሄንን እና እንደምታውቀው ብትንትን ብለን ነው እዚ ሀገር የምንኖረው። ብዙ እንትን የለምና እንደ አጋጣሚ ሆነው የዛሬ ዓመት ፓንአፍሪካ ፊልም ፌስቲቫል ካስቲ ያደረግኩበት ካስቲን ዳይሬክተር ወይም ፊልም አክተረሶች መራጭ ሁኔ የሰራሁበት ፊልም ፓንአፍሪካ ፊልም ፌስቲቫል ገብቶ ነበረና ለዛ ሲሄድ የሆኑ አሁን አብረኝ የሚሰሩትን የስራ ባልደረቦች እነሱን አገኘውን። ከእነሱ ጋር ተገናኘን ና ሀሳቤን ነገርኳቸው። እናንተን እዚ ያላችሁን እዚ ይኖራለው አንተዋወቅም፣ ግን አንድ አሶሲሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለንስ ብናለፍ እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች አራት አንደኛ ዓመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽኑ ትልቁ ዓላማ በፊልም ኢንዱስትሪ ውስጥ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊውድ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው ናይጀሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካለን እንዴት ነው ተሰባስበ መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲውሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ። ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውን እያቀረብ ካለው ማንኛውም የፊልም ኢንዱስትሪ ውስጥ የፊልም ስራ ውስጥ የተሰማራ ሁሉ መንበር መሆን ይችላል። አባል መሆን ይችላል። ይህንን የፊልም ኢንዱስትሪ አሳድገን እንዴት ነው እኛ ስራዎቻችን እየሰራን ለኦስካር የምናቀርበው? እኛ ኢትዮጵያ ውስጥ በጣም ያልተነገረ በጣም ብዙ ታሪክ አለ። የታሪክ ባለሀብቶች ነን። ታሪካችን ግን አልተሰራም። ድግግሞች ስራን እየሰራን ያለ ነው። ስለዚህ እዚህም አሁን እኔ ለምሳሌ ወይ እኔ የኢትዮጵያ ፊልም አለ ደግሞ የኢትዮጵያ ፊልም ከምንል እውቀት ያለውም እውቀት የሌለውም ውጭ ላይ ቆመን ከጃጅ ከምናደረግና ከምናንቋሽሽ አብረን ገብተን አብረን ሰርተን የፊልም ኢንዱስትሪያችንና ታሪክ ሰርተን ማለፍ እንችላለን ብለን አስበን የሀበሻ ፊልም አሶሲዬሽን የሚል መስርተናል። ሀበሻ ፊልም አሶሲዬሽን ብለው ፋሎ ማድረግ ይቻ ኢንስታግራም አለን፣ ፌስቡክ አለን፣ ዌብሳይት አለን፣ ኢሜል አለን። ማንኛውም ሰው ኢሜል ቢያደረግልን ኢሜሉን ለመመለስ ዝግጅዎች ነን። አድማጮቻችን ከደራሲና የፊልም ባለሙያ ኤልሳቤጥ አደመ ጋር የጀመርነውን ቆይታ እንመለስበታለን። ላፍታ አጫጭር ዓለም አቀፋዊ ኪናዊ ውሬዎችን እናቀብላለን። አሜሪካውያን የምስጋና በዓላቸውን ባከበሩበት ሐሙስ ዕለት በኒውዮርክ ማናተን ለ95ኛ ዓመት ዕለቱን በማስመልከት ልዩ የጎዳና ትርኢት ቀርቧል። ሜሲስ ታንክስ ጊቪንግ ዴ ፓሬድ በመባል የሚጠራው ትርኢት አምና በኮቪድ-19 ምክንያት ተሳታፊዎቹ በእጅጉ ቀንሰው ነበረ። ዘንድሮ ግን በብዙ ሺዎች የሚቆጠሩ የከተማዋ ነዋሪዎች በግዙፍ አሻንጉሊቶች፣ ፊኛዎችና የሕፃናት ገጽ ባሕርያት ባጌጠው ትርኢት ላይ ተሳትፈዋል። ትርኢቱን 50 ሚሊዮን ሰዎች በቴሌቪዥን መስኮት ተከታትለውታል። የፈረንሳዊው የፋሽን መጽሔት ኤል ከእንስሳት ጸጉር የሚሰሩ አልባሳትና ሌሎች ምርቶችን በገጾቹ ላይ እንዳይወጡ ማገዱ ተሰምቷል። መጽሔቱ ይህን እርምጃ የወሰደው ስለ እንስሳት ደህንነት ግንዛቤ ለመፍጠርና ዘላቂነት ያላቸው ፈጠራዎች የታከሉባቸው የፋሽን አማራጮችን ለማበረታታት እንደሆነ አስታውቋል። በመጽሔቱ ስም የሚወጡ 45 ዓለም አቀፍ የመጽሔቱ ዘርፎች በሙሉ በገጾቻቸውና በማኅበራዊ መገናኛ አውታሮቻቸው ላይ ከእንስሳት ጸጉር የሚሰሩ ምርቶችን ላለማውጣት ተስማምተዋል። በእንግሊዝኛ ቋንቋ የተጻፉ መጽሐፍትን አወዳድሩ የሚሸልመው ከፍተኛ ክብር የሚሰጠው ቡከር ፕራይዝ የዘንድሮ አሸናፊ ደቡብ አፍሪካዊ ደራሲ ደመን ጋልገት ሆኗል። ደመን ከደራሲነቱ በተጨማሪ ጸሐፌ ተውኔት ሲሆን ዘንድሮ ለሽልማት ያበቃው ስራው ዘፕሮሚስ ፕሮሚስ የተሰኘ ልብ ወለድ መጽሐፍ ነው። ለአንድ ጥቁር ሰራተኛ አድርገዋለሁ ያለውን ቃል ያልጠበቀ ነጭ ደቡብ አፍሪካዊ ታሪክን ይተርካል መጽሐፉ። ደመን ጋልገት ለአሁኑ ድል ከመብቃቱ በፊት ለሶስት ጊዜ ያክል ለዚህ ሽልማት እጩ ሆኗል። አንጋፋና ወጣት ኢትዮጵያውያን አዳዲስ የሙዚቃ ሥራዎቻቸውን ለህዝብ ማድረሳቸውን ቀጥለዋል። ወደ ጀመርነው መሰናዶ ከመመለሳችን በፊት አሸናፊ ለገሰ በአይናችን የተሰኘውን አዲስ ሙዚቃውን በጥቂቱ ያሰማናል። ተገተልኩ ሳይሽ ገና ነፍስሻ እጄን ይዞ የፍቅራምና ስለመዛ י איך נאָך פֿאָר ליבנט צו דאָ זיך צו ביי ווי מען נעמט אַ באַקענטלע קאַמון I'm in going be na n-nessa shagħa dejjin iż-żojja perme ġramna s

Stecla v-a bing cum am ajuns mai neștiu la țintă frecând să mă ajai cafea îmi dau să mă duc la የጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። የምሽት እንግዳችን ደራሲና የፊልም ባለሙያዋ ኤልሳቤጥ አደመናል። ኤልሳቤጥ፣ በማህበራዊ ሚዲያዎች ላይ አጫጭር የፊልም ስራዎችሽን ለማየት ሞክሬ ነበረ። በቀደመው ጊዜ እንግዲህ ፊልሞችን ለመስራት የሚፈልጉ ሰዎች ከሚያቀርቧቸው ችግሮች መካከል አንዱ ትልቅ የገንዘብ ፍጆታ የሚፈልግና በትልልቅ ስቱዲዮዎች መደገፍ የሚፈልግም ዘርፍ ስለሆነ ያንን ለማከናወን ይከብደናል የሚል ነበረ። የማህበራዊ ሚዲያዎች መነሳት ወይም መጀመር አጫጭር ፊልሞችን ለመስራት ወይም በአጠቃላይ ፊልሞችን ቀለል ባለመንገድ ለመስራት ምን ያክል እየጠቀመ ነው? ኢትዮጵያንስ እንዴት አድርገው አዲሱን የዘመን ትሩፋት መጠቀም ይችላሉ። እሱ አሁን ለምሳሌ አንድ ምሳሌ ብንወስድ የኔ ፓይለቷን አይታታል። የ11 ደቂቃ ናት። በዶሜስቲክ አቢዝ የተነሳ ነው እና ትምህርት አዘል ነው። ፓን አፍሪካ ፊልም ፌስቲቫል እጩ ሆና ቀርባ ነበረ። እንግዲህ የ11 ደቂቃ ነው። ተከታታይ ዌብ ሲሪስ ይባላል። እዚያ ሀገር ከአምስት ደቂቃ እስከ አስር አስራ አምስት ደቂቃ ባሉት ውስጥ መስራት እየሰራ ላይክ ሶሻል ሚዲያ ላይ መለጠፍ ይቻላል። ትልቁ ነገር ምን ያክል ሰውን እናስተምርበታለን ነው ገንዘብ ምን ያክል እንሰራበታለን ብለን የምንሰራ ከሆነ፣ ለገንዘብ አይፎን ተብሎ ገንዘብ የሚያመጣ ስራ አይደለም፣ ግን ሙያው ኖሮን ፍላጎቱ ኖሮን ፓሽኑ ኖሮን ሰዎችን እንዴት ማስተማርና መርዳት መለወጥ እንችላለን ከሆነ ማድረግ እንችላለን። በጣም ቀላል ነው። ለምሳሌ አንድ አራት አምስት ጓደኛ ማቾች ቢኖሩ በአሁኑ ሰዓት እኮ በስልክ ኦስካር የተሸለመ ፊልም አለ ላይ ኦስካር ሽልማት የወሰደ በአይፎን የተቀረጸ ፊልም አለ። ዋናው በምን ተቀረጽ አይደለም ዋናው መልዕክቱ ነው። ምን አይነት ይዘት ይዟል? ምን አይነት መልዕክት አለው? ምንድን ነው የሚያስተላልፈው ነው ዋናው ትልቅ ቁም ነገር ጭብጡ ማለት ነው። ስለዚህ ማንም ሰው መስራት ይችላል። ድሮ በጣም ከባድ ነበር ፊልም መስራት፣ እውነት ለመናገር በጣም ከባድ ነበር። ካሜራ ያስፈልግሃል፣ በጣም ብዙ ትልልቅ መሳሪያዎች ያስፈልግሃል፣ ስቱዲዮ ያስፈልግሃል። አሁን ግን በስልክ መቅረጽ ትችላለህ። ሚዲያዎቹ ክፍት ናቸው ለጥሩ ነገር መጠቀም ከቻልን ራሳችን ለመጥቀም ሰውን ለመለወጥ ሰውን የሚጠቅም ነገር ለመስራት ሚዲያዎቹ እያንዳንዱ ክፍት ናቸው። ምን ያክል ቁም ነገር እንሰራበታለን ነው ጥያቄ። አሁን እኔ ለምሳሌ ልውሰድልን ደባርቴንደር ይባላል ፓይለቱ። ማንም ሰው ገብተ ማየት ይችላል ዩቱብ ላይ ያለ ደባርቴንደር። ደባርቴንደር በዶሜስቲክ አቢዩዝ ነው የሚያጠነጥነው። ሲል ይሄ ጉዳት አሁንም አሜሪካ ውስጥ ተከትሎን የመጣ በኢትዮጵያዊ ብቻ አይደለም ይሄ ነገር ያለው በየተለያዩ ማህበረሰብ ውስጥ ያለ ችግር ነው። ዶሜስቲክ አቢዩዝ፣ አልኮሊዝም በሁሉም ያለ ነው። ኢትዮጵያዊ ብቻ አይደለም። ማንኛውም ሰው ሰው የተባለ በሙሉ በየሁሉም ሀገር ማንኛውም ህብረተሰብ፣ ማንኛውም ህዝብ የሚሰራው ጥፋት ነው ዶሜስቲክ አቢዩዝ። ሚስቶቻቸውን፣ እጮኛቸውን፣ ልጆቻቸውን፣ ባሎቻቸውን አቢዩዝ የሚያደርጓሉ በሱ ላይ የሚያጠነጥን ነው። ፓይለት ነው፣ ገና ተከታታይ ድራማ ይቀረዋል። እንደዛ አይነት ነገሮች እየሰራን ቲቪ ስቴሽኖች እንኳን ባይቀበሉን በዩቲዩብ ማስተላለፍ ይቻላል። ዩቲዩብ ደግሞ ጥሩ ስራ እየሰራ ከሄድ መከፈል ይችላሉ። ግን ታርጌታችን ገንዘብ ከሆነ ጥሩ ስራ መስራት አንችልም። አውቃለሁ፣ ሁላችንም ገንዘብ ያስፈልገናል። ያለ ገንዘብ ምንም መስራት አንችልም። ግን ፊልም ለእኔ የፊልም ኢንዱስትሪ ትልቁ ነገር ፊልም ውስጥ ማለት ፓሽንህ ነው። እኔም አለኝ። ሌላ ስራ የምንሰራበት የቤት ክራይን ከፍ የማድርበት ሌላ ስራ አለኝ። በፊልም አይደለም የምተዳደረው። ግን እኔ ፊልም በነፃ ስራ ብትለኝ እሰራለሁ ፓሽኑ ነው ዋናው፣ የሚያስፈልገው በፓሽን የምንሰራው ከሆነ ውጤታማም፣ ሰክሰስፉልም ትልቅ ነገርም፣ ለሆሊውድም ለኦስካርም እጩ የሚሆን ስራ ማድረስ እንችላለን። ግን ለገንዘብ ታርጌት አድርገን የምንሰራ ከሆነ ጥሩ ስራ መስራት አንችልም። እንደዚህ በቡድን ተሰባስበን እንትን ብለን አንተ የሆነ ነገር ዳይሬክተር እፈልጋለሁ፣ ፕሮዲውሰር እፈልጋለሁ፣ እንዲህ እፈልጋለሁ ተባብለህ ከአንድ ላይ ሆነህ ጥሩ ስራ፣ ኳሊቲ ያለው ስራ ሰርተን ለህዝብ እናቅርብና ሰው እናስተምርበት ብለው ጎላቸው። እሱ ከሆነ በእርግጠኝነት በሁሉም ነገር ሰክሰስፉል መሆን ይችላሉ። በደራሲነት ተዋናይነት፣ የተዋናይ መረጣ ባለሙያነት እና በመሳሰሉት ዘርፎች የራስሽን አሻራ እየተውሽ ነው። የመጪ ዘመን ህልምሽስ ምንድን ነው? የመጪ ህዝብ እልሜ በዚሁ እየቀጠሉ መስራት ነው። ምንም ስራ ሰርቻለሁ ብዬ አላስብም። አሁንም ቢሆን ገና ጀማሪ ነው፣ እውነት ለመናገር ግን የወደፊት እልሜ እንደ እግዚአብሔር ፈቃድ፣ አሁን የጀመርነው የፊልም አሶሴሽን አለ። እሱንን በትልቅ ሰርቶ በአለም ደረጃ እሱንን ወደ ትልቅ ስቱዲዮ ወደ ትልቅ የፊልም ፌስቲቫልን አድርጎ በትልቅ ትልልቅ ተነግሮ የማይታወቅበት ለኢትዮጵያ ያስፈልጋል ብዬ የማስበውን እንደ ባለሙያነት አሻራ ጥሎ ማለት ሰዎችን ያስተምራል ብዬ የማስበውን ስራ መስራት የስራ አብሮ የመስራትን ስራ አዳብሮ በሀገራችን ትልቅ በፊልም ኢንዱስትሪ እንድትታወቅ የሀገራችን ጥሩ ገጸ ባህሪዋን ለዓለም አውጥቶ ማሳየ ብዙ ነገር ይጠበቅብኛል እንደ አንድ ባለሙያ ማለት ነው። እንደ ግለሰብ ቢሆን ብዙ ነገር ሰዎችን ማስተማር ፈልጋለሁ። ትላንት የመጣንበትን ህይወት ዞር ብለን አንገት የተሰራው ለማያኑ ና ዞር ብለን ማንነታችን ምንድናይ መዛው ፈልጋለሁ። ምክንያቱም እርስ በእርሳችን ተደጋግፈን ካደግን ዛሬም ነገም ወደፊትም አገራችን መቀየር ሁላችንም ኃላፊነት ነው ያለብን ታሪካችን የማሳደግ ሁላችንም ኃላፊነት አለብን። ትልቅ ስራ ሰርቶ አሻራ ጥሎ ማለት ሁላችንም አለብን እንደ ዜጋ መጡ ተመልሰው ሄዱ ሳይሆን፣ ምንድነው ኔ የሰራሁት? ምንድነው ኔ የምሰራው? ምንድነው ኔ የማበረክተው? ሁላችን የሚያቅማችን ነው፣ በአቅማችን የቻልነው ነገር ጥሩ ስራ ሰርቶ ጥሩ ነገር ማበርከት እፈልጋለሁ። መጽሐፍች ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍች ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍች ትዕይንት እንዲጀምር ትፈልጊያለሽ? እውነት ለመናገር መጽሐፊም ወደ ፊልም ባይዘ ወይ ዶክሜንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያው ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶክሜንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው እስክሪቢቹ ስራ ላይ ነው ለመስራት ማለት ነው። እውነት መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የሚችለው ነገር አደለም ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሙ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማንፈልገው አንድ ነጥብ፣ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ፣ ደስ ዝብሎት ሸዋራ ስንሰማ አባቴ ኢንጂነር በሆንለት ነው የሚወደው ወይም ደግሞ አባቴ ዶክተር በሆንለት ነው የሚወደው ወይም አባቴ እንዲህ በሆንለት ነው የምወደው ብለን ያንን ፍላጎት ይዘን እንሄድና የራሳችንን ህልም እንረሰዋለን፣ የራሳችንን ህልም እንገለዋለን። በህፃናታቸው ልጆቻችን መሆኑ የሚፈልጉትን ነገር ብናቀላቸው እና ብናንግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆኑ የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማልፈልግ አይደለም። ማንኛውንም መሆኑ የሚፈልጉት ነርስም ይሆኑ ፖሊስም መሆን ይፈልጉ፣ ወታደርም መሆን ይፈልጉ ዶክተርም መሆን ይፈልጉ። ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋለሁ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው ልጆች ናቸው አይ ደግሞ የልጅ ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ኤልሳቤጥ አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። የቪኦኤ የጋቢና መዝናኛ እንግዳ ስለሆንሽ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ። አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳ አርጋችሁ ስለጋበዛችሁ። አድማጮቻችን አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብታሙሰዩም የቸርምሽ እንዲሆንላችሁ እመኛለሁ። የሳምንት ሰው ይበለን።